ዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ጠናም ጠነስጥልን እንደምንሰንብታችኋል። የተከበራችሁ የዋዜማ መሰናዶ አድማጮች ይህ ሳምንታዊ ፕሮግራማችን ነው። በነገራችን ላይ በዚህ መሰናዶ ሀገራዊ ፋይዳ ያላቸውና ኢትዮጵያውያንን የሚመለከቱ ጉዳዮችን አንስተን ውይይት የምናደርግበት ነው። ለዛሬም የተሰናዳውን ውይይት እንድታደምጡ እንጋብዛለን። ቀደም ባለው ዝግጅታችን በባህር ማዶ ስለሚኖሩ በተለምዶም ዲያስፖራ ብለን ስለምንጠራቸው ኢትዮጵያውያን ጉዳይ አንስተን ውይይት አድርገን ነበረ። በቀደመው ክፍል ውይይታችን ላይ በዲያስፖራው ታሪካዊ ሁኔታዎች ላይ፣ እንዲሁም ሌሎች ተዛማጅ ጉዳዮችን አንስተን ነበረ የተመለከትነው ከሁለት እንግዶቻችን ጋር። በዚህኛው ክፍለ ዝግጅትም እንደዚሁ በዚሁ በዲያስፖራ ጉዳይ ላይ ቀጣይ ውይይት እናደርጋለን። በዛሬው ውይይታችን የምናተኩረው በዲያስፖራውና በኢትዮጵያ በሀገር ቤት ባሉ መንግስታት መካከል ስለነበረውና ስላለው ግንኙነት እንደዚሁም ደግሞ በሀገር ቤት ያሉ መንግስታት በባህር ማዶ ያለውን ዲያስፖራ እንዴት ይመለከቱታል፣ በምንስ በኩል ሊያስተናግዱት ይሞክራሉ የሚሉትን ሀሳቦች አንስተን ሀሳብ እንለዋወጣለን። በዚህ ውይይት ላይ የሚሳተፉት ቻላቸው ታደሰ የዋዜማ ባልደረባችን ነው። እንደዚሁም ደግሞ ያሬድ ጥበቡ ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ተሳትፎ ያደርግ ነበረ። ከዘመነ ኢሀፓ ጊዜ ጀምሮ፣ ከዛም በኋላ ኑሮውን በዚህ በሰሜን አሜሪካ በማድረግ በዲያስፖራ ጉዳዮች ላይ ንቁ ተሳታፊና የኢትዮጵያ የፖለቲካ ጉዳዮችም ታዛቢ ነው። በእነዚህ ሁለት እንግዶች የተሰጡትን የመጀመሪያ ክፍል ሀሳቦች በቀደመው ዝግጅት አድምጠን ነበረ። ዛሬም ደግሞ በሌሎች ቀሪ ሀሳቦች ላይ ሀሳባቸውን የሚያጋሩን ይሆናል። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አድርጋለሁ። የዕለቱ አስተናጋጃቸው አርጋዋሽኔ ሲሆን ውይይቱን ያደረገው ደግሞ ከእንግዶቻችን ጋር ባልደረባዬ መስፍን ነጋሽ ነው። ወደ ውይይቱ እንላል። አሁን እስካሁን የነገራችሁኝ ዳያስፖራው ራሱን እንዴት እንደሚመለከት፣ እራሱን እንዴት እንደሚያደራጅ እና በሀገር ቤቱ ፖለቲካ ላይ ምን አይነት ተጽዕኖ ለማድረግ እንዴት ሲንቀሳቀስ እንደነበረ ነው። በዚህ ነው። ባለፉት እስካሁን እንግዲህ ባለፉት ምናልባት አምሳ ስልሳ ዓመታት የነበሩትን ሶስት መንግስታት ስናይዝ መንግስታት ውስጥ እንዴት ነበረ? ይሄ በውጭ የሚኖረውና በፖለቲካ ውስጥ የሚሳተፈውን ኢትዮጵያዊ እንዴት ነው የሚያዩት? እንዴት ነበረ አመለካከታቸው? እንዴትስ ነው ይይዙት የነበሩት? እዚህ ላይ ምናልባት እንደ ተጨማሪ አድርገን ማንሳት የምንችለው ለምሳሌ አሁን በስልጣን ላይ ያለው መንግስት በውጭ የሚኖሩትን ኢትዮጵያውያን የሚይዝበትን መንገድም እንደ ምሳሌ አድርገን ማንሳት እንችላለን እና ሶስቱ መንግስታት እንዴት ነበር በውጭ የሚኖሩ ዜጎቻቸውን በተለይ ደግሞ በፖለቲካ ያገባናል የሚሉትን ዜጎቻቸውን ይመለከቱና ይይዙ የነበሩት? ቻላቸው ላአንተ ድሉ ምስ ጠቅለል ባለመልኩ ሁለቱን መንግስታት ብቻ ለማየት ልሞክር። እኔ እንዴት ነው ማንነቱ እንዴት ነው የሚያዩት የሚለው እንግዲህ በደርግ ጊዜ የሚታይ የነበረው ያው በግጭት በጦርነት፣ በቀይ ሽብር የወጣ ስለሆነ በአብዛኛው ፖለቲካ ኢንቮልቭድ የሆነው በአብዛኛው ቅድም ቮካል የተባለው ቡድን ያው ቅድም እንዳልኩት ኮንፍሊክት ጀነሬትድ የሆነ ዲያስፖራ ነው። ከሀገሪቱ ፖለቲካ ጋር የነበረው ተዋስኦ በዛው መንገድ የሚለካ ነው እና መንግስት የሚያየው በዛ መንገድ ነው። በደር ጊዜም ከዲያስፖራው ጋር ከነዚያ ፖለቲከኞች ጋር ተደራድረው ፖለቲካዊ መፍትሄ እደርሳለሁ የሚል አዝማሚያ በመንግስት በኩል የነበረ አይመስለኝም። ምናልባት ከኤርትራ ነፃ አውጭ ግንባር ጋር የነበሩ ድርድሮች ያው ዲያስፖራው ኢንቮልቭድ ቢሆንበት ይመስለኛል ከእነሱ ጋር ያልተቋጨ ውይይት ካልሆነ በስተቀር ይህን ያህል ኢንጌጅመንት በደርግና በዲያስፖራው መካከል፣ ፖለቲካል ኢንቮልቭድ በሆነ ዲያስፖራ መካከል አለ ብዬ ላምንም። ስለዚህ በዛ መንገድ ያየዋል የደርግ ስርአት። በኋላ በኢህአዴግ ግን ዲያስፖራው ዳይቨርሲፋይ ብሏል የወጣበት ምክንያት ፖለቲካዊ ብቻም ሳይሆን ኢኮኖሚያዊ ምክንያቶች አሉ። በዲቪ ዶተር የሚወጣ በርካታ አለ። በትምህርት ምክንያት የሚወጡ አሉ። ስለዚህ ዲያስፖራው ሞር ዳይቨርሲፋይድ እየሆነ ይዘቱ፣ ኮምፖዚሽኑ በጣም ዳይቨርሲፋይድ እየሆነ የሄደበት ሁኔታ አለ። ማንነቱ በጣም በከፍተኛ ደረጃ ተሰባጥሯል። ይህ ደግሞ አንድ ወጥ የሆነ ፖለቲካል ኢንጌጅመንት መንግስት በሆነ አመለካከት በሆነ ደረጃ እንዳይፈርጀው ያደርገዋል። ልክ ለደርግሉ እንደዛ እንዳይፈርጀው ያደርገዋል ስለዚህ በኢህአዴግ ጊዜ የነበረው ስትራቴጂ አታያዩ ቢቻል ዲያስፖራውን ፖለቲካሊ ኮኦፕት ማድረግ ማምጣት፣ የስርዓቱ ድጋፊ ማድረግ አብዛኛው፣ ካልተቻለ ኒውትራላይዝ ማድረግ በፖለቲካው ላይ በሀገር ውስጥ ፖለቲካ ላይ ውጭ ባሉ የኢትዮጵያ መንግስት የቅርብ ወዳጆች በሆኑ መንግስታት ላይ ተጽዕኖ እንዳያሳድር ኒውትራላይዝ የማድረግ ስትራቴጂን ተከትሏል። ስለዚህ ከፖለቲካው ይልቅ በኢህአዲግ ዲያስፖራውን ማየት የሚፈልገው በኢትዮጵያ ውስጥ በኢትዮጵያ ልማት ውስጥ የሚሳተፍ ኢንቨስትመንት የሚያካሂድ ሪሚተንስ ወይም የውጭ ምንዛሬ ወደ ሀገር ቤት የሚልክና እና የሀገሪቱ የውጭ ምንዛሬ ከፍ ከፍ ሊያደርግ የሚችል ዲያስፖራ እንዲሆን ነው የሚፈልገው የኢትዮጵያ መንግስት። አብዛኛው የነበረው በኢህአዲግ ጊዜ እና አተያዩ የተሰባጠረ ነው። በጣም ቮካል የሆነውን ቡድን ከሱ ጋር ምንም አይነት ኢንጌጅመንት እንዲኖረው መንግስት አልጣረምም። ቢጥርም የሚሳካም አልነበረምም። በሌላ በኩል ደግሞ ቅድማ ቶ ያሬድ እንደጠቀሰው ሌላ ከፖለቲካ አርቆ ደግሞ የራሱን ህይወት የሚኖር ብዙ ዲያስፖራ ስላለ ያኛው ደግሞ በተለያዩ ፖሊሲዎች በኋላ እናነሰዋለን። ፖሊሲዎችን በመቅረጽ አዋጆችን በማውጣት ደንቦችን በማውጣት ዲያስፖራውን ለመሳብ ከፍተኛ ጥረት ተደርጓል። በተለይ ከአስራ ዘጠኝ ስና ሰባት በኋላ መንግስት በከፍተኛ ተነሳሽነት እንደውም ዘግቶ ዘግቶ የነቃ መንግስት ነው የሚመስለው ምስም ምክንያቱም ኢትዮጵያ ሰፊ ዲያስፖራ ያላት ሀገር ነች። በተለይ በሰሜን አሜሪካ ብዙ ዲያስፖራ የሚገኝ ነው እና እና ስብጥሩ በብሄር፣ በሃይማኖት፣ በፖለቲካ አመለካከት የተበታተነ ቡድን እንደ የተበታተነ ሀይል እንደሆነ አድርጎ ያያል። በዛም ረገድ ከተወሰነው ግሩፕ ጋር ኢንጌጅመንት ፈጥሯል። በኋላ ስኬቶቹ እንግዲህ በኋላ የምንወያይበት ይሆናል። ምን ያህል ስኬት ፖሊሲው ምን ያህል ስኬት አመጥተዋል አልመጣም የሚለውን የምናየው ይሆናል እና በአስተዋጽኦ ረገድ ከስፍላ ነሳ አስተዋጽኦውን ጉዳይ ከአስራ ዘጠና ሰባት በኋላ መንግስት ዲያስፖራው በፖለቲካ ረገድ ከፍተኛ ተጽዕኖ ሊፈጥር የሚችል ሀይል መሆን ተገንዝቧል። ስለዚህ እንደ ህዛቀሳቀስ ቀደም እንደነበረው ፖለቲካል ፖለቲካል ዲስኢንጌጅመንት ብቻ በሀገር ውስጥ ፖለቲካ ላይ ብቻ በማተኮር እንደማያዋጣ ተገንዝቦ ዲያስፖራውን ልክ በተቃዋሚ ፓርቲዎች እንደሚያደርጉት ቢቻል ወደ ራሱ ሀይል ወደ ራሱ ደጋፊነት የመምጣት በአይቻል ኔትራላይዝ የማድረግ ስትራቴጂ መከተል እንዳለበት ቅድም እንዳልኩት አስቦ በደንብ ተንቀሳቅሷል። ሆኖም ግን እዚህ ጋር የሚታየው ተቃር ነው። በማንነቱ በዲያስፖራው ማንነት ስናይ መንግስት የሚፈልገው እና በፖለቲካ ኢንቮልቭድ የሆነው ፖለቲካ ኮንሽንስ የሆነው ዲያስፖራ የሚፈልገው ነገር አያገናኝም። የፖለቲካ ኮንሽንስ የሆነው ኢንቮልቭድ የሆነው ዲያስፖራ በሀገር ግንባታ በዲሞክራሲ ግንባታ፣ በመልካም አስተዳደር፣ በመሳሰሉት ዘርፎች አስተዋጽኦ ማድረግ አለብኝ ብሎ የሚያምን ነው። ይህንን ክፍተት መስጠት ደግሞ መንግስት አይፈልግም። አዋጁም ያው የዜግነት አዋጁም ድርብ ዜግነት የሚከለክል ስለሆነ ይህንም አይፈቅድም እና ዋነኛ ፍላጎቱ ላይ የዲያስፖራ ዋነኛ ፍላጎት እና የመንግስት የሚፈልገው አለመጣጣሞች ይታዩበታል እና በአስተዋጽኦ ረገድ ምን አይነት አስተዋጽኦ ያደርግ ዲያስፖራው ብሎ መንግስት ሲያስብ መንግስት የሚያስበው እና ዲያስፖራው ደግሞ የሚፈልገው የማይጣጣምበት ሁኔታ አለ። ይህ ማለት እንግዲህ በኢንቨስትመንት በርሚታንስ በመላክ በአቅም ግንባታ፣ በእውቀት ሽግግር የሚሳተፉ የሉም ማለት አይደለም። እሱ እንግዲህ በኋላ እናነሳዋለን። ግን ፖለቲካሊ ኢንቮልቭ የሆነው ቮካል የሆነው ግሩፕ ስናይ ግን ቶታሊ ያለመጣጣምና ያልተገናኝቱ አይነት ሁኔታ ነው በስፋት የምናየው እና ነገር ግን ስናይ በዋናነት ባይዲዮሎጂ ሶሻሊስት አይዲዮሎጂን ዲያስፖራው እንዲደግፍ እና ሽምቅ ተዋጊዎች እንዲሸነፉ ኢትዮጵያ መንግስት እንዲደግፍ የሚፈልግ ነው። ደርግ ፍላጎቱ ያ ነው። ከተሳካ በደርግ ጊዜ የነበረ ባልተሳካም እንጂ በኢህአዴግ ጊዜ ያው ሙቹዋል ትረስት በመካከል፣ በመንግስትና በዲያስፖራ መካከል ባይኖርም፣ ከተወሰነ ጊዜ በኋላ መንግስት ያሳየው የፕሮአክቲቭ የሆነ ፖሊሲ ዲያስፖራውን ለመያዝ በአብዛኛው ያተኮረው በፖለቲካ ጉዳዮች ላይ፣ በዲሞክራሲ ጉዳዮች ላይ፣ በመልካም አስተዳደር፣ በሰብአዊ መብት፣ በእውቀት ሽግግር ወይም በአቅም ግንባታም ሳይሆን በዋናነት አተኩሮ የሚታየኝ እኔ የውጭ ምንዛሪ ፍሰት ወደ ሀገር ውስጥ ይመጣል እና ዲያስፖራውን እንደ እንደሚታለብ ላብ ላም የማየት አዝማሚያ አለ። በተወሰነ ደረጃ በኢንቨስትመንት፣ በእውቀት ሽግግር ረገድን፣ በአቅም ግንባታ ረገድን በመሳሰሉትም ውስን ነው። ያሬድ ምን ትላለህ? ያለፉት መንግስታት፣ አሁንም ያለው መንግስት ዳያስፖራውን የሚያዩበት አይን ተመሳሳይ ይመስላል ወይስ የተለያየ ነው? በአብዛኛው አቶ ቻላቸው በሰጠው ትንተና ስማማለሁ። አንድ ነገር የሚለያዩበት ቢኖር በደርግ ጊዜ ወጥ የሆነ የዲያስፖራ ፖሊሲ የነበረው አይመስለኝም እና ጥቂት ፖለቲካ የሚደግፉት ተማሪዎች ወይም ምሁራን ካገኘ እነሱን ኢትዮጵያ ይዘር በራሳቸው ወጪ መጥተው ወይም በመንግስቱ ወጪ መጥተው ኢትዮጵያ ቴሌቪዥን ላይ መግለጫ እንዲሰጡ ለምንደርግን አብዮታዊ መንግስት አድርገው እንደሚያዩ የሚናገሩ ያም ሳወራ ይዘ በአንድ እጅ ካለ ጣትም ያልፉ ሰዎች አይመስለኝም ሶስት አራት ሰው ቢሆኑ ነው። በደርግ አጠቃላይ ፒሬድ ያና አይነት ድጋፍ በፊት ለፊት ለማሳየት የፈለጉ እነዛም ደግሞ ከቀይ ሽብሩ በፊት በነበረው ፒሪየድ እዚህ አሁን ዋሽንግተን አካባቢ አፔዞና የሚባል ከኤዞና የወጣ ያንን ደርግን ብሄርተኛ እና ሶሻሊስት አድርጎ የሚቀበል ግሩፕ ነበረ። አነስተኛ ግሩፕ ከነሱ የተላከ ነበር እና ያ አይነት ጋር በሺ ዘጠኝ ሰማንያ አምስት እንደ አውሮፓ አቆጣጠር መጣሁ ያልኩ ጊዜ የተሳተፍኩበት ያው የተቃዋሚ ድርጅት አመራር ውስጥ መሆንም ማንነቴን ስለማያውቁ የደርግ እዚህ ዋሽንግተን ያለው ኤምባሲ ሄጄ አቶ ካሳ ከበደ ንግግር ሲያደርጉ ምናምን ያደመጥኩበት እና የሆነ ሰላሳ አርባ ሰው የሚገኝባቸው የኤምባሲ ስብሰባዎች ባለስልጣናት ሲመጡ እዛ ሄዶ መሳተፍ አይነት ላይ በጣም ውሱን የሆነ ነገር ነው የነበረው። ኋላ ቅይጥ ኢኮኖሚ ካወጀ በኋላ ደርግ እንትኑን ለማስፋት ተሰሚነቱንም ለማስፋት ከምዕራብ ጋርም ለመገናኘትም ውሳኔ አድርጎ ስለነበረ እዚህ ለሚኖሩ ኢትዮጵያውያን መሬት መስጠት ሲመለሱ ማግኘት ስለሚችሏቸው ተቀሜታዎች የዚህ መኪና ይዞ የመግባት የቤት ቁሳቁስ ስንት ሹካ ስንት ማንኪያ ምናምን ይዞ መግባት እንደሚቻል ያ አይነት በውጭ ጉዳይ ሚኒስቴር ስር የአይነት መመሪያ ነበር። ኋላ ኢህአዴግም ያን ኑ አዶፕት አድርጎ እይጠቀምበት ነበር ለተወሰነ ጊዜ እና ከዛ ያለፈ አልነበረም። የደርግ አሁን የኢህአዴግ ለተወሰነ ጊዜ ያንኑ የደርግን ውሱን ቅኝት እንደያዘ ቆይቶ ከሺ ዘጠኝ መቶ ዘጠና ሰባት በኋላ ግን አቶ ቻላቸው ቅድም እንደገለጸው እንዳውም ያንን በሚመለከት ዲሬክቶሬት ነገር በውጭ ጉዳይ ሚኒስቴር ስር አቋቁሞ መድቦለት በስፋት የሚካሄድ አድርጎታል። እና ትልቁ ችግሩ ዲያስፖራውን እንደሚታለብ ላም የተባለው አገላለጥ ትክክል ነው። ከዛ ውጭ ምንም አይነት ህይወታማ የሆነ ተሳትፎ እንዲኖረው አይፈለግም። ምናልባት ከአብዛኛው የዲያስፖራ ሥነ ልቡናም ጋር ይሄድ ይሆናል። ምክንያቱም በዚህ በውጭ ሆነ ለምንደግፋቸው የፖለቲካ ፓርቲዎች እንኳን የዲያስፖራን ጥቅም አስመልክቶ ሰፋ ያለ የዜግነት መብቶቹ፣ የፖለቲካ መብቶቹ የሚከበሩበት ሀገር እንዲኖር እና በዛ ላይ አጀንዳ እና አቋም እንዲኖራቸው ለማድረግ እንኳን የተሞከረበት ሁኔታ የለም። ራሳቸው እዚህ ያሉት እንደ ኢህአፓ መይሶን አይነት ድርጅቶች እንኳን አክቲቭ በነባሁን በጣም ተ ምናልባት የሉም ማለትም ይቻላል። ግን በሺ ዘጠኝ መቶ ዘጠናዎቹ መጀመሪያ እስከ ዘጠና ሰባት ምርጫ ድረስ ዋናዎቹ የፖለቲካ ተዋናዮች እነሱ ስለነበሩ በዛ ፔሪየድ እንኳን ዲያስፖራውን ፍላጎትና ጥቅም አስመልክቶ ለምሳሌ የዚህ የዱዋል ሲቲዝንሺፕ ጥያቄ ዲያስፖራን በሚመለከት ፖሊሲ እንዲጨብጡ እንኳን ለማድረግ አልተሞከረም። ምንድነው፣ አንድ የኢህአዴግ ባህሪ ኢኮኖሚ የበላይነት የፖለቲካ የበላይነትንም ያመጣል የሚል የግራ ዘመም አስተያየትና ትንተና አለው። ፖለቲክሊ የሚጠላቸውን ሀይሎች እና አካሎች የኢኮኖሚ እግር እንዳይተክሉ በፖሊሲ የተጫለውን ያህል እገዳ ያደርጋል እና በዲያስፖራው ላይ ከተጣሉ እገዳዎች አንዱ ይሄ ኢንሹረንስ፣ ፋይናንስ እና ሌሎች ኢንቨስትመንቶች አካባቢ የመከልከል ፖሊሲ ነው። በጣም እኩይ የሆነ ዲያስፖራውን ከሀገሩ ያለውን የባለቤትነቱን ስሜት የሚከለክል የሚደፈጠጥ አይነት ፖሊሲ ነው የሚያካሄዱት። ያ እንደው፣ እዚሁ ላይ ካነሳችሁት፣ እርግጥ ስልጣን ላይ ያለው መንግስት የዳያስፖራ ፖሊሲ አለው። እሱን ከማየታችን በፊት አሁን ስላነሳችሁትን ጭምር የዚህ የሁለት ወይም ድርብ ዜግነት የመያዘን ጉዳይ እንግዲህ በቀዳማዊ ሥላሴ ዘመን በወጣ ሕግ ነው እስካሁን ድረስ በኢትዮጵያ ድርብ ዜግነት መያዝ ክልክል ነው። ወይም ያው ሁላችሁም እንደምታውቁት አንድ ሰው ከኢትዮጵያዊነት ውጪ የሆነ ዜግነት ከተቀበለ ወዲያውኑ የኢትዮጵያ ዜግነቱን ያጣል የሚል ነው እና የኢህአዴግ መንግስት ዳያስፖራውን ለመያዝ ካለው ጉጉት እንግዲህ ብዙ ሙከራ፣ ብዙ ጥረት፣ ብዙ ነገር ስለሚያደርግ ማለት ነው አንጻር ለምንድን ነው ይህንን ድርብ ዜግነት ጉዳይ እስካሁን የከለከለው እና እንደ ጉዳይም ማንስቶት የማያውቀው ለምን ይመስላችኋል? ምናልባት ያሬድ ጀምረህ ስለነበርም እሱ ላይ እንደው ብትሄድበት። ይሄ ጥያቄ ተነስቶስ አያውቅም ወይ ለመንግስትም ለተቃዋሚዎችም? በተቃዋሚዎች በኩል እኔ ለምሳሌ በምርጫ ወቅት ወይም በሌላም ጊዜ የተለያየ አይነት እገዛ ለማግኘት ከኢትዮጵያ ወደ አውሮፓም ወደ አሜሪካ በጣም የሚመጡ ሰዎች የሚያደርጓቸውን ንግግሮች አዳለው። ግን አንዳቸውም የተቃዋሚ መሪዎች ይሄንን ጉዳይ እንደ አንድ አጀንዳ እንኳን ሲያነሱት አጋጥሞኝ አያውቅም። ምናልባት ነው ስላላጋጠመኝ ሊሆን ይችላል። እና እንዴት ነው የምታዩት ይሄን ጉዳይ ኢትዮጵያ? አሁን በስደት የሚኖረው ኢትዮጵያዊ ቁጥር በጣም እየጨመረ ነው፣ ከዚህም በኋላ እየጨመረ ነው ሄዶ አይቀርም። እስከ መቼ ነው ይሄ ነገር የሚቆየው? ምንድን ነው ጥያቄው? የፖለቲካ ኤሊቶቹ ለምንድን ነው ይሄ ጥያቄ እንደ አንድ ኢምፖርታንት ጥያቄ ያላዩት? ለምሳሌ እንደው ምሳሌ ለመስጠት ያህል ከሁለት ወይም ከሶስት ሳምንት በፊት የኬንያ የመጨረሻው ፍርድ ቤት የኬንያ የምርጫ አስፈጻሚ ቦርድ ወይም ኮሚሽን ነው እነሱ የሚሉት ከኬንያ ውጭ የሚገኙ ኬንያውያን ምርጫ ሲመጣ ድምጻቸውን የመስጠት መብት ስላላቸው ይሄንን እንዲያመቻች የሚል ውሳኔ ሰጥቷል። ክርክር ነበረ በኮሚሽኑ እና በሌሎች አካሎች መካከል እና እዛም ጎረቤታችን ያለች ሀገር እንኳን እንዲህ ያለ ደረጃ ድረስ ሄደዋል። እና እስኪ በዚህ ላይ ምን አስተያየት አላቸው ያሬድ ካንታ። ልጀም እንዳልከው ቅድም ላይ የምንመለከስ እንዳረኩት እዚህ ሀገር እንኳን እግራቸውን የተከሉት ፓርቲዎችን የኢሶኒ ፒያርቲ የመሳሰሉ ጥንካሬ በነበራቸው ፔሪየድ እንኳን የዲያስፖራ ፖሊሲ ወይንም የዚህ የመንታ ዜግነት ጉዳይ የዱዋል ሲቲዘንሽፕ ጥያቄ አንስተው አያውቁም። አድማጩም ደጋፊውም አባሉም ይሄንን መብት ጠቃሚነት አይቶ ጠይቆ አያውቅም። አንዱ ትልቁ ችግር የሚመስለኝ አይዶ ነው። ዛሬ ዛሬ ተሻሽሎ ይሆናል ብዬ እገምታለሁ። አሜሪካዊ መሆን ወይ እንግሊዛዊ መሆን በጣም አሳፋሪ ነገር እንዳገር ክህደት የሚታይም ነገር ስለነበር እንኳንስ አሜሪካዊ ነኝና የኢትዮጵያዊነት መብቴንም ደግሞ ላስከብር ብሎ ደፍሮ ቆሞ ለመጠየቅ አሜሪካዊ መሆኑንም ጭምር መደበቅ ወዝ ለለለሪ ትውልድ ሰዎች ይሄ የሳይኮሎጂያችን የስነ ልቦናችን አካል ነው የነበረው። እስካሁን አቃል ነው። የኢትዮጵያ ፓስፖርትን ይዘው በመቆየታቸው እጅግ ከፍተኛ ኩራት የሚሰማቸው ኢትዮጵያውያን ብዙ ናቸው። የፖለቲካ አመራሩ አካባቢ ደግሞ ቢበዙ እነዚህ ሰዎች አይገርመኝም። እና አንዱ ትልቁ መሻገር ያልተቻለው የሳይኮሎጂ ቁልቁለት ወይንም ገደል ይሄ የነበር ይመስለኛል። ያው ግን ውስጥ ውስጡን በስራ ማስገዳጅነት ለምሳሌ፣ ሌዘር ለፌዴራል መንግስቱ ኮንትራክተር ሆነ የምትሰራም ከሆነ ወይም ደግሞ ብዙ ኢትዮጵያውያንም ለስቴት እና ፌዴራል መንግስታት ተቀጥረው የሚሰራሉ። በነዚህ በነዚህ የተነሳ አሜሪካዊ መሆን የተገደዱ አሁን ብዙ ናቸው። እንግሊዝ ሀገርም እንደዛው አሁን ቅርብ ጊዜ እንዳወቅ ነው። ለምሳሌ ግን ፖለቲካ ከሚሳተፉት ሰዎች እንደ አቶ አንዳርጋቸው ጽጌ አይነት ሰዎች ብሎ የእንግሊዝ ዜግነት የተቀበሉ መሆኑን አይተናል እና ይሄ ግን አዲስ ክስተት ነው። እና ምንም ፖለቲካ ውስጥ ለምሳሌ ምንም ተሳትፎ የሌላቸው በሺህ ዘጠኝ መቶ ሰባዎች መጀመሪያ ለትምህርት የመጡ የቤት እመቤቶች እንኳን በኢትዮጵያ ፓስፖርት የሚጠቀሙ አካል ነው እና ሪሊ ይሄ የኢትዮጵያ ብሔርተኝነት እና ሰዎች ለዛ ያላቸው አስተያየት ኩራትስ እና ምናምን እሱ ነው አንዱ ስተምብሊንግ ብሎክ የሚመስለኝ ይሄን ጉዳይ አውጥቶ ለመወያየት ፖሊሲ ለማርቀቅ ምናምን እና መንግስትም ደግሞ ይሄንኑ ይጠቀምበታል። በተወሰነ ደረጃ ኢቨን አሜሪካዊ የሆነውን ሰው ምናምን ዝቅ አድርገውም በንቀትም ሊያዩ የሚችሉበት ሁኔታ ሁሉ ይኖራል ብዬ ገምታለሁ። ይሄ ሀገሩን የከዳ ደግሞ ምን አገባው በኢትዮጵያ ጉዳይ አይነት ሊሉ ሲችሉ ይታየኛል። ግን የማይቀር ጥያቄ ነው፣ እያደገ የሚመጣ ጥያቄ ነው። ከዚህ ከግሎባላይዜሽን መስፋት ጋራ ሌሎች ሀገሮች እንዳልከው አሁን ኬንያም አዶፕት እያደረጉት የሄዱ ጉዳይ ነው እና ኢትዮጵያ ውስጥ የዚህ የፖለቲካ ብልጠቱ የሚቀንስበት ቀን መምጣት አይችልም። ሶ ይሄን መብት ብንፈቅድ እኛን የሚቃወሙ ምን ያህሎቹ ናቸው፣ እኛን ተቃውመው የሚመርጡት ምን ያህሎች ናቸው፣ ደግፈው የሚመርጡት ከሚለው ስሌት ውጭ የሚደረግበት ቀን ይመጣል። ለዛ ግን የተደራጀ ግፊት ያስፈልጋል። የተደራጀ እንቅስቃሴ ያስፈልጋል። አንድ በዲያስፖራ የሌለም ነገር ዝም ብለው ሀያ ሰላሳ መቶ ሰዎች የሚደግፏቸው እና በወር ሀያ አስራ አምስት ብር የሚያወጡላቸው የፖለቲካ ድርጅቶች አሉ እንጂ ዲያስፖራው የተደራጀ አይደለም። የተደራጀ ሕይወት የለውም። የኮሚኒቲ ማህበራት ባሉባቸው ቦታዎች እንኳን ከሌሎቹ አሁን ከአይሁዱ አርሜኒያኑ ከግሪኩ ከኢራናዊው ጋር ስታወዳደር ራሱን እንደ ማህበረሰብ ሊጠቅሙ የሚችሉ ነገሮች ላይ የሚረዱት አይነት ድርጅቶችና አመራር ተቋማት ዲቨሎፕ ማድረግ አልቻለም እና ጥቅማችንን የሚመለከት እንደ ዲያስፖራ ያለውን ኢንትረስቶች በሚመለከት ተገቢው ውይይትና ክርክር አይካሄድም። ያለው ቻላቸው፣ ምን ትላለህ? ድርብ ዜግነት ላይ ለምንድን ነው ይሄንን ያህል ነገሩን ችላ ሊለው ሆን ብሎ ችላ ሊለው እየፈለገው ለምንድን ነው? ምክንያቱም ዳያስፖራውን በውጭ የሚኖሩ ኢትዮጵያውያን እንደ ኢትዮጵያዊ ኢንቨስት እንዲያደርጉ ይችላሉ ተብሎ አንዲት ቢጫ ካርድ ትሰጣቸዋለች። ምን ትላቸዋለች? ግን ሌላ የፖለቲካ ስልጣን ወይም የፖለቲካ መብት እንዲኖራቸው ግን አይፈቀድላቸውም። እነዚሁ ሰዎች እና ቅድም እንዳልከው እንደ ላሟ ብቻ እንዲታዩ ነው። እንግዲህ የድርብ ዜግነት ጉዳይ በጣም አንገብጋቢ ጉዳይ ነው። ለኢትዮጵያ መንግስት የድርብ ዜግነት ጉዳይ የመብት ጉዳይ ሳይሆን አንድ አደጋ ነው የሚታየው። በኢትዮጵያ መንግስት ከፍተኛ አደጋ ሊጋረጥ የሚችል አድርጎ ነው የሚያየው። እዚህ ጋር አንድ ተቃርኖ የኢትዮጵያ መንግስት ተቃርኖ ላስቀምጠልህ ላስቀምጠል የድርብ ዜግነትን በተመለከተ ያው ቅድማቱ ያረድ እንዳለው ግሎባላይዜሽን መስፋፋት ጋር ተያይዞ ሰዎች የተለያየ ማንነት የሚይዙበት ብዙ ዜግነቶችን የሚይዙበት ሁኔታ ተስፋፍተዋል። በዚህ ረገድ ብዙ ሀገሮች ዱዋል ሲቲዘንሽፕን በአሁኑ ሰዓት እየፈቀዱ ነው። ከአፍሪካም ጋና ፈቅዳለች። ቅድምም እንዳልከው የኬንያን ምሳሌ ጠቅሳል። ሌሎችም ባሉ እና በአጠቃላይ የኢትዮጵያ መንግስት ተቃርኖ ዜጋ ምንድን ነው? ውልውል ውስጥ ያለ መንግስት ነው። አንደኛ ዱዋል ሲቲዘንሽፕን ለመፍቀድ የሚያስገድድ ማንኛውንም ሀገር የሚያስገድደው የዲያስፖራ ቁጥር መብዛት ነው። የዲያስፖራ ቁጥር በብዛት በውጭ ሀገር የሚገኝ ከሆነ ዱዋል ሲቲዘንሽፕ መፍቀድ ግዴታ ይሆናል። ይህ ማንኛውም መንግስት እያደረገው ያለው ነገር ነው። ሁለተኛ ግን የዚህ ተቃራኒ ሆኖ በተቃር ነው የምታየው። የቁጥሩ መብዛት ድርብ ዜግነት እንዲከለክል ያደረገበት ምክንያትም ደግሞ ታያለ በአንድ በኩል በመርህ ደረጃ የቁጥሩ መብዛት ድርብ ዜግነት እንዲፈቀድ የሚያስገድድ ሆኖ ሳለ፣ በኢትዮጵያ መንግስት እይታ ግን የቁጥሩ መብዛት ራሱ ድርብ ዜግነትን ለመከልከል እንደ ምክንያት ሆኖታል። ምክንያቱም ቅድም እንዳልኩት ነው ዲያስፖራ ቁጥር መብዛት ፖለቲካ እና ብሔራዊ ደህንነት የብሔራዊ ጸጥታ ችግር ይፈጥርብኛል የሚል ስጋት አለ። የውጭ ጣልቃ ገብነትን ይዞ ወደ ኢትዮጵያ ፖለቲካ ጎትቶ ያስገባብኛል የሚል ባለመተማመን ላይ የተመሰረተ በዲያስፖራ እና በኢትዮጵያ መንግስት መካከል የኢትዮጵያ መንግስት በዲያስፖራ ያለው አመለካከት መተማመን ላይ የተመሰረተ ስላልሆነ፣ የፖለቲካ ቅንነት ስለሌለ፣ የመጠራጠር ይዘት ያለው ፖሊሲ ስለሆነ፣ የፖለቲካ ስርአት ብሔራዊ ደህንነት ብሔራዊ ጸጥታ የሀገሪቱ አደጋ ላይ ይወድቃል፣ ድርብ ዜግነትን ከፈቀድኩ ባይ ነው። ይህንንም ህንድን እንደ ምሳሌ ይጠቅሳል። የህንድን ስትራቴጂ፣ የህንድን አካሄድ ነው የምከተለው። ህንድ እንደዚህ አይነት ፖሊሲ ነው የምታራምደው ይላል። በሀገር ውስጥም ስንመጣ ደግሞ ኤርትራን እና ሶማሊያን እንደ ምክንያት ይጠቅሳል። ለምሳሌ ጉረቤት ሀገሮች ኤርትራውያን አሉ፣ ጉረቤት ሀገር ሶማሊያ አለች። ስለዚህ ድርብ ዜግነትን ከፈቀድኩ ድዋል የሆነ አይደንቲቲ ያላቸው የሶማሊያ ዜጎች ኤርትራም ጋም ችግር ውስጥ ስለሆን ኤርትራም ዜጎች በሀገሪቱ ጸጥታ ላይ ችግር ይፈጥራሉ የሚል ምሳሌ ነው ይነሳል። ዋናው ምክንያት ግን ይህ አይደለም። የኤርትራና የሶማሊያ እንደ ክርክር ስብሰባ ላይ ኮንፈረንስ ላይ ብዙ ጊዜ ከዲያስፖራዎች ጋር በተደረገ ክርክር እንደ መከራከሪያ ነጥብ አድርጎ ያቀርበዋል። ዋናው ምክንያት ግን ራሱ ዲያስፖራውን ውጭ ያለውን አውሮፓ፣ ሰሜን አሜሪካ ያለውን ዲያስፖራ የፖለቲካ ስጋት ይፈጥርብኛል ብሎ ከመስጋት የተነሳ ነው። ምክንያቱም ዱዋል ሲቲዝንሺፕ ከተፈቀደ ምርጫ መምረጥ ይኖራል። መምረጥም ይኖራል። ፓርላማ ውስጥ መግባት ይኖራል ለፖለቲካ ፓርቲዎች ከፍተኛ የሆነ የገንዘብ ድጋፍ ኢትዮጵያዊ ያልሆኑ ዜጎች፣ ትውልድ ኢትዮጵያዊ የሆኑ ሌላ አገር ዜግነት የያዙ ቀጥተኛ የሆነ ድጋፍ መስጠት ይኖራል እና ይህ ያለኝን ስስ የሆነ ማህበራዊ መሰረት የበለጠ ያናገዋል። ከስልጣኔም ሊያስወግደኝ ይችላል። ማዕበል መቀስቀስ ነው። ከውጭ የተቀመጠን አደጋ ወደ ሀገር ውስጥ ጋብዞ ማምጣት ነው የሚል ኳልኩሌሽ ላይ የተመሰረተ እንትን ነው እንጂ ሌላ ምክንያት ሊኖረው አይችልም። የድርብ ዜግነት ጉዳይ እና አሁን የሎ ካርድና የብጫ ካርዷ ጉዳይ ምንድን ነው መንግስት እየተከራከረ ያለው? ብጫ ካርድ ከሰጠው ከመምረጥ ከመመረጥ ባሻገር ያለው ሙሉ መብት ታጎነስታለች ካርዷ ነው የሚለው መንግስት። እንዲያውም እስከ ምን እስከ ማለት ተደርሷል? ብጫ ካርዱን የያዘ ሰው ኦልሞስት ድርብ ዜግነት እንዳገኘ ይቆጠራል። መምረጥና ከመምረጥ ውጭ ያለው ሙሉ መብቶች ይከበሩለታል ነው የሚለው እና የሎ ካርድ አዛን ኦልተርኔቲቭ ሲ አንድ አማራጭ አድርጎ እያቀረበው ነው። ሁለቱን ነው የነፈኩት፣ መምረጥና መምረጥን ግን አይደለም። ያሁን ቢጫ ካርድ አፈጻጸም ራሱ ብናየው ብዙ ችግሮች ያሉበት ነው። ዋና ጉዳይ አሁን ኢትዮጵያ ውስጥ ያለው ችግር ፖለቲካዊ ቅንነት ማጣት፣ አለመተማመን፣ የፖለቲካ ምህዳሩን ማስፋት አለመቻል፣ እነዚህ ናቸው ችግሮቹ። እነዚህ ችግሮች ቢፈቱ ኑሮ እነዚህ ችግሮች ላይ ችግር ባይኖር ይፈቀድ ምንም አይነት ችግር አይፈጠርም። ግን ዱዋል ሽፕ ራሱ ሳይፈቀድ ከዱዋል ሲቲዝንሽፕ ራሱ እንትሆ አይፈቀድ ኢትዮጵያውያን ራሱ ዜግነታቸውን እስካሁን እንደጠበቁ ያሉ በምርጫ እየተሳተፉ ነው ወይ ነው? አዋጁ ይፈቅዳል። አሁን አዋጅ አለ ኢትዮጵያውያንን በውጭ የሚኖሩ ኢትዮጵያውያንን መብት ለማስጠበቅ የሚል የወጣ አዋጅ አለ። እና እሱ ምን ይላል? ኢትዮጵያውያን ምርጫ ቦርድ ምቹ ሁኔታ ይፈጥርላቸዋል፣ በውጭ ሀገር ያሉ ኢትዮጵያውያን በምርጫ እንዲሳተፉ ይላል። ኢትዮጵያዊ ዜግነታቸውን እስካሁን ሜንቴን ያደረጉትን ማለት ነው። ግን እየተሳተፉ አይደለም። በተግባር የምናየው ነው እንኳን ይህም ድዋል ስትዝሽፕ ጉዳይ ይቅርና ኢትዮጵያዊ ዜግነታቸውን ይዘው የተቀመጡ በውጭ ያሉ እንኳ በቂ ተሳትፎ እያደረጉ አይደሉም በሀገሪቱ ፖለቲካ የዲሞክራሲ ስርዓት ግንባታ ውስጥ። ጉዳዩን ግን ቅድማቱ ጋር ሊያነሳው በጣም ጠቃሚ ነጥብ የፖለቲካ ፓርቲዎች፣ የፖለቲካ ፖለቲከኞች፣ ፖለቲካ ድርጅቶች እንደ መወያ ነጥብ አድርገው ሊያንሸራሽጡት አለመቻላቸው ግን በጣም አሳፋሪ ነው። ከአሁኑ ቢያንስ መጀመር መቻል አለበት የሚል እምነት አለ። አልደረባዬ መስፍን ነጋሽ ከአቶ አቶ ያሬድ ጥበቡና ከቻላቸው ታደሰ ጋር ያደረገውን ውይይት ነበር የሰማችሁት። በዚሁ ጉዳይ ላይ ሌላ መሰናዶም ይኖረናል። የሚኖሯችሁን ማናቸውም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ልታደርሱን ትችላላችሁ። የእናንተንም ሀሳብ ለማስተናገድ ሁልጊዜ በራችን ክፍት ነው። እንደዚሁም ዝግጅቶቻችንን ለመከታተል በሳውንድ ክላውድ እና በዩቲዩብ ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ዋዜማ ራዲዮ ብላችሁ ፈልጉን፣ ታገኙናላችሁ። እንደዚሁም በማህበራዊ ገጾቻችን ላይ በትዊተርና በፌስቡክ አካውንት እንደዚሁ ዋዜማ ራዲዮ ብላችሁ ብትከተሉን በየጊዜው የሚኖሩን የፕሮግራም ይዘቶችን መከታተል ይቻላል። ከዛም ባሻገር በዋናው የዌብሳይት አድራሻችን ላይ ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም እስከ ዛሬ ያስተላለፍናቸው ሌሎች ፕሮግራሞችን ጨምሮ አዳዲሶቹን ሁሉ በአንድ ቦታ መስማት የምትችሉበት ነው። በሱም መከታተል ይቻላል። እንግዲህ የዕለቱን መሰናዶ በዚህ እንቋጭና በሌላ ዝግጅት መልሰን እናገኛችኋለን። እስከዛው በደና ቆዩን። የምለው የዕለቱ አስተናጋጃችሁ አርጋው አሽኔ ነኝ።